ትግራይ ውስጥ በጉልበት የተያዘ መሬት አለ። ወራሪ ኃይል አለ። የወራሪ ኃይል ወደ ቦታው ይመለስ ነው እያልን ያለን አሁን። ይሄ በምን ሂሳብ ነው የጦርነት ጥሪ ሊሆን የሚችለው? በምን ሂሳብ ነው ሊፈታ ማይችለው? አፓርታይድ ማለት ነጭና ጥቁር ማለት አይደለም። አፓርታይድ ማለት አንድ የሃይማኖትም ይሁን የዘርም ይሁን ወይም ደግሞ የጎሳ አካባቢ ካሉት ከሌሎቹ የተለየ የፖለቲካ ፕሪቪሌጅ የህግ ፕሪቪሌጅ ይሰጠኝ ብሎ ሲጠይቅ ነው። ያን ደግሞ በጉልበት ለመያዝ ሲሞክር ነው። ቲፒኤልኤፍ ለ27 ዓመት ያደረገው ያን ቀዝቃዛ አይነት ጦርነት ወይ ደግሞ ኖ ወር ኖ ፒስ የሚሉት አይነት ሆኖ ኤርትራ ኢኮኖሚዋ እንዲቆረቁት ማድረግ፣ መጨረሻ ላይ ደግሞ ኦፍኮርስ ያላቸውን ሀይል ተጠቅመው፣ በአሜሪካ ተጠቅመው የኢንተርናሽናል አይዞሌሽን ኤርትራ እንደ ፓራያ ስቴት አይዞሌት አድርገው ኤርትራን ማጥቃት እና መጨረሻ ላይ ኤርትራ ተዳክማ እንድትንኮታኮት እንድትወድቅና የኤርትራ ሃይላንድ ኤሪያ ወስደው ቀይ ባህር እንዲይዙና ያኔ ታላቋ ትግራይ ለማወጅ ስ ፓርት ኦፍ ኦቨር ኦል ግራንድ የሆነ ስትራቴጂ የትግራዩ ቀውስ ፈተናዎች የመፍትሄ አማራጮች ሰላምና ቀጣዩ መንገድ በሳምንቱ አጋማሽ ለቅምሻ ያህል አስተዋውቀን በትናንትናው ምሽት የመጀመሪያውን ሰፋ ያለ ክርክራቸውን ነበር ያሰማናችሁ። በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ መሰል ጉዳዮች ጨምሮ ለግጭቱ ዘላቂ እልባትና የሰላም ዕድል እንዲሁም አብሮ የመኖር ዕጣን አስመልክቶ በሦስት ወገን የተካሄደ ክርክር ነው። በግጭቱ ውስጥ ባሉ ሦስቱ ወገኖች በየፊናቸው የሚነሱ ጭብጦችንም በየተራ ይፈትሻል። ክርክሩ ተሳታፊዎች አቶ ዮሐንስ አብርሃ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ ንጽጽር ፕሮግራም ምክትል ሥራ አስኪያጅ በመሆን ያገለገሉ የምጣኔ ሀብት ባለሙያ ከዋሽንግተን ዲሲ እንዲሁም በዩናይትድ ስቴትስ ለረዥም ዓመታት በዩኒቨርሲቲ መምህርነት ያገለገሉት ትውልደ ኤርትራዊው ዶክተር በርሄ ሀብተ ጊዮርጊስ ከአትላንታ ናቸው። ለምሽቱም በያዝነው ቀጠሮ መሠረት ለተከታይ ክርክራቸው ተመልሰዋል። ትናንትናው ምሽት ባነሳ ነው እና በንጠልጠል ባሳደድ ነው ጥያቄ ነው የምንጀምረው። አቶ ዮሐንስ ወደ እርሶ ልመለስ ነው። ግራና ቀኝ የተሰጡትን ሀሳቦችም ተከታትለዋል። ቀደም ብሎ ዶክተር ዮናስ ወደ ትግራይ ልሂቃን መመለስ አለበት የሚል መከራከሪያ ነው ያቀረቡት። በአንጻሩ ደግሞ በቅርቡ በህወት በኩል የወጣውን ሰባት ነጥቦች የያዘ ቅድመ ሁኔታ ጨምሮ ወራሪ ያሏቸውን የአማራና የኤርትራ ኃይሎች ወደ ቅድመ ጦርነቱ ቦታ ይመለሱ በዝርዝር የተቀመጡ ጥያቄዎች ዶክተር ዮናስ የጦርነት እንጂ የሰላም መደራደሪያ አይደሉም ነው ያሏቸው። ቀደም ብለው እንደተከታተሉት ያለው ሁኔታ ወዴት ሊያመራ ይችላል? የሚቀጥለው ዕጣ በተለይ አጽንኦት ሰጥታችሁ እንድትነጋገሩ በፈለግኩ። የህዝብን ፍላጎት ባማከለ ሁኔታ ምንድን ነው ቀጣዩ? ከዚህ አሁን ካለው ሁኔታ ስማ ምን ያተርፋል? አሁን ባለው ሁኔታ በመቀጠሉ በጣም አመሰግናለሁ መጀመሪያ የተወሰኑ ነገሮችን ላንሳ ማለት አንዳንድ የተደበላለቁ ነገሮች ስላሉ እነሱን ግልጽ ማድረግ ጥሩ ስለሆነ ማለት ነው ዶክተር ዮናስ ደጋግመው ደጋግመው አፓርታይድ የሚሉት ነገር አለ ደጋግመው ቲፒኤልኤፍ የሚሉት ነገር አለ አሁን ትግራይ ላይ ያለው በህዝብ የተመረጠ ሁለት ነጥብ ሰባት ሚሊየን ህዝብ የመረጠው ህጋዊ መንግስት ነው ትግራይ ውስጥ ያለው ያ ህጋዊ መንግስት ህወሀትም ይዘዋል። ሌሎች ፓርቲዎችም ይዘዋል። ነን ፓርቲዚያን የሆኑ ሰዎቹም ይዘዋል። ምሁራን አለው፣ ሌላም አለው። ይህንን የያዘ አካል ነው አሁን መንግስት ሆኖ ትግራይ ውስጥ ጥያቄዎችን እያቀረበ ያለው። ከዚህ ጋር ተያይዞ መለሳለው፣ አፓርታይድ ያሉ ትንሽ ግር ስላለኝ ነው። አፓርታይድ እንደሚያውቁት ዶክተር ዮናስ በደቡብ አፍሪካ ጥቁሮች መሬታቸውን እንዳይጠቀሙ፣ ጥቁሮች በሀገራቸው በሰላም እንዳይኖሩ ነጮቹ መጥተው እነሱን አላስኖር አላስቀምጥ ያሉበት አሰራር ነው። እነሱን እንደ ሰው ያልቆጠሩበት አሰራር ነው አፓርታይድ። እንደሚያውቁት አሁን የትግራይ ህዝብ ያለው በቦታው ነው። ትግራይ ውስጥ ነው። ትግራይ ውስጥ ገብቶ አላስኖር አላስቀምጥ እያለ ያለው የመስፋፋትና የመውረር አባዜ የተጠናወተው ኃይል ነው። ኢትዮጵያ አንድ ካልሆነች በስተቀር ማንነት አታንሱብኝ? አንድ ኢትዮጵያ ካልሆነች በስተቀር ብሎ የሚያስብ የአህዳዊነት አባዜ የተጠናወተው ኃይል ነው። ትግራይ ውስጥ መጥቶ ጦርነት የከፈተው አፓርታይድ ልንል ከሆነ ያ አካል ነው አፓርታይድ እየሰራ ነው ልንል የሚገባው እንጂ ትግራይ በቀየው በቦታው አገሬን ላስተዳድር፣ ስራይን ልስራ፣ ህዝቤን ላስተዳድር ነው ያለው። ሌላ ያለው ነገር አልነበረም። ይህንን ተቃውሞ የመጣን ኃይል ነው ጦርነት የከፈተው። በሚመለስበት አኳኋን ደግሞ እየተመለሰ ነው። አሁን እየቀረቡ ያሉት ነገሮች ትግራይ ውስጥ የተቀመጡት ቅድመ ሁኔታዎች ዶክተር ዮናስ በግልጽ አስቀምጠዋል። የሰላም ሳይሆን የጦርነት ጥሪ ነው፣ ሊፈታም አይችልም የሚል ከኢትዮጵያ ኤሊቶች ወይም ደግሞ ኢትዮጵያ እየመራ ካለው ኃይል ጋር ለመስማማት በጣም ከባድ የሚያደርገው አሉላ እንደዚህ አይነት ነገሮች ናቸው። አሁን እያቀረብን ያለ ነው ምንድን ነው? ትግራይ ውስጥ በጉልበት የተያዘ መሬት አለ፣ ወራሪ ኃይል አለ። የወራሪ ኃይል ወደ ቦታው ይመለስ ነው እያልን ያለ ነው አሁን ይሄ በምን ሂሳብ ነው የጦርነት ጥሪ ሊሆን የሚችለው? በምን ሂሳብ ነው ሊፈታ የማይችለው? እኛ ብቻ አይደለንም። ዓለም አቀፉ ማህበረሰብ በሙሉ ይህንን ጥሪ ያስተላለፈ ነው። ይህንን ጥሪ ከማስተላለፍ የተቆጠበው አንዱ አካል የአማራ ልሂቅ ብቻ ነው የአማራ አመራር ብቻ ነው ይህንን ያላለው እንጂ ጠቅላይ ሚኒስትሩ ራሳቸው እኮ ኤርትራ ገብተዋል ይወጣል ብለዋል። ይህንን ነው እኛ እያነሳ ያለ ነው። ይሄ ጦርነት ከተባለ ምንድን ነው ታዲያ ሰላም ሊሆን የሚችለው? ምንስ ነው ታዲያ ልንፈታ የምንችለው? ትግራይ ውስጥ አምስት ነጥብ አምስት ሚሊዮን ሕዝብ ሆን ተብሎ እህል እንዳይደርሰው ተከልክለዋል። በረሃብ ላይ ነው። ዩኤስኤድ እንዳወጣው ዩኤንኤችአር እንዳወጣው አይታችሁታል። ወደ ዘጠኝ መቶ ሺህ የሚሆን ሕዝብ የትግራይ ሕዝብ በረሃብ አለንጋይ የተገረፈ ነው። ፋሚን ብለው ነው እነሱ ካተጎራይዝ ያደረጉት። በእነሱ አጠራር ደረጃ አምስት የደረሰ ማለት ነው። ለዚህ ህዝብ እህል እንዳይደርስ አድርጋችኋልና መንገድ ክፈቱ የሚል ጥሪ ነው ያቀረብ ነው። ይሄ በምን ሂሳብ ነው ጦርነት ሊሆን የሚችለው? በምን ሂሳብስ ነው አይፈታም ተብሎ ሊወሰድ የሚችለው? ይህንን ካልፈታ ምንድን ነው ልንፈታ የምንችለው? የትግራይን ሁኔታ በተመለከተ የትግራይን ኢሹስ በተመለከተ መጀመሪያውኑ ኢትዮጵያና የኤርትራ ሰላም አውርደዋል ተብሎ ከተነገረበት ጊዜ ጀምሮ ሰኔ ሁለት ሺ አስራ ስምንት የትግራይ አመራር ግልጽ የሆነ ነገር እያስቀመጠ ነበረ። ሰላም ሊመጣ ከሆነ መሬት ላይ ካለው አካል በደንብ መነጋገር ግልጽ መደረግ መቻል አለበት እየተባለ ነው። መልካም ዶክተር አብይ ሻፊ ሊያደርጉ ነበረ ከአዲስ አበባ ወደ አስመራ። ውጭ ጉዳይ አያውቀው፣ የትግራይ መስተዳደር አያውቀው፣ የአፋር መስተዳደር አያውቀው። እዛ መሬት ላይ ያለው የትግራይ ህዝብ ነው ገፈቱን እየቀመሰ ያለው የአፋር ህዝብ ነው ገፈቱን እየቀመሰ ያለው። ይህንን አስተዳደር ሳይማከር በምን ሂሳብ ነው እሳቸው ሰላም ሊያደርጉ የሚችሉት? አሁንም እንደዚህ አይነት ነገሮች ሲመጡ ሰላም ሊመጣ ከሆነ መሬት ላይ ካለው አካል መነጋገር አለብህ ነው እያልን ያለ ነው። ይሄ ጦርነት ከተባለ ምንድን ነው ሰላም ልንል የምንችለው? መልካም ብዙ ደቂቃዎች አልፏል። አቶ ዮሐንስ ተራውን ለሌላ ሰው መስጠት አለብኝ። ምናልባት ሌላ ተጨማሪ ጥያቄ ሳላቀርብ ዶክተር ዮናስ በጣም አዝናለሁኝ። አቶ ዮሐንስ አሁን በሞላ ነገሮቹን ዲስቶርት እያደረጉ ነው ያቀረቧቸው። በመጀመሪያ ደረጃ ትግራይን በኢንተርናሽናል ሪሌሽንስ ራሷ ብቻ ነች የምትፈታው የሚለው እኛንም ደምሩን አይደለም ያላቸው ፕሪኮንዲሽኑ ላይ በብቸኝነት ትግራይን የሚመለከት የኢንተርናሽናል አፌር በትግራይ መንግስት ነው የሚካሄደው ነው ያላቸው። ይሄ የትም ሶቨሬን አገር ውስጥ ተደርጎ አያውቅም። የትም ሶ ይሄ የጦርነት ጥሪ አይደለም ወይንም ደግሞ ሰላም እንዳይመጣ ሰላም ያመጣል ብላችሁ የምትገምቱ ከሆነ አለመረዳትን የሚያሳይ ይመስለኛል። በመጀመሪያ በሁለተኛ ደረጃ አፓርታይድ ማለት ነጭና ጥቁር ማለት አይደለም። አፓርታይድ ማለት አንድ የሃይማኖትም ይሁን የዘርም ይሁን ወይም ደግሞ የጎሳ አካባቢ ካሉት ከሌሎቹ የተለየ የፖለቲካ ፕሪቪሌጅ የሕግ ፕሪቪሌጅ ይሰጠኝ ብሎ ሲጠይቅ ነው። ያን ደግሞ በጉልበት ለመያዝ ሲሞክር ነው። ቲፒኤልኤፍ ለሀያ ሰባት ዓመት ያደርገው ያንን ነው። ፓርላማ ውስጥ ከሶማሌ ያነሰ ሕዝብ እያለው ከሶማሌ አርባ ፐርሰንት በላይ ሲወስድ ይሄ አፓርታይድ ነው። ከዛ ውጭ ምንም ልትለው አትችልም። በመንግስት አስተዳደርም ውስጥ ስድስት ፐርሰንት ህዝብን የሚወክል ሀያ አምስት ፐርሰንት ዲሲሽን ማግኘት ማለት ይህም አፓርታይድ ነው ባይ ኤኒ ዴፊኒሽን። በሶስተኛ ደረጃ ደግሞ በአንድ በኩል ህዝቡ መርጦታል፣ የትግራይ ህዝብ የህዝብ ተወካይ ነው ትላላችሁ። በሌላው በኩል ደግሞ እዚህ ፕሪኮንዲሽን ብላችሁ ያወጣችሁት ላይ ኢትዮጵያ ውስጥ ያለው መንግስት ሌጂትሜት ስላልሆነ ብላችሁ ያወጣታችኋል፣ የሰፕቴምበር ትንቲ ፋይፉ ጊዜ ስላለፈ ለጅትሜት አይደለም እሱ የሚያደርገው ነገር ምንም አይነት ዲሲሽን ለኛ አይሰራም ትላላችሁ። ዞር ብላችሁ ደግሞ እህል አላከልንም ትላላችሁ። መንግስት ካልሆነ እንዴት አድርጎ ነው እህል የሚልክላት? እዚህ ውስጥ ያለው ፕሪኮንዲሽኖች በሞላ የኢትዮጵያ መንግስት ሊፈጽማቸው የማይችሉ ናቸው። ለዛም ነው የሰላም ሳይሆን የጦርነት ነው ያልኩት። በሁለተኛ ደረጃ ደሞ መልካም ላቁም። አንድ ነጥብ ነበረችኝ ለመጨረስ ድል ከሰጣ እሺ፣ ዶክተር ዮናስ የጀመሩትን ይጨርሱ። ባጭሩ ያደርጉልን ታዲያ ግማሽ ደቂቃ። የኢትዮጵያም ህዝብ ቢሆን የትግራይ ህዝብ ወደፊት መሄድ ካለበት፣ አንደኛ ለአቶ ዮሐንስ ስንት ፐርሰንቱን የትግራይ መንግስት ቲፒኤልኤፍ እንደያዘ እኔ መንገር የሚኖርብኝ አይመስለኝም። በአሁኑ ጊዜ የትግራይ ህዝብ ብዙ ችግር ደርሶበታል ስላላችሁ ለዚህ ሁሉ ችግር መነሻ የሆናችሁ ትናንት ናችሁ። ሰላም በሚመጣበት ጊዜ አብረን መንግስት እናስተዳደር በተባላችሁበት ጊዜ እኛ ያልነው ካልሆነ በስተቀር ብላችሁ የወጣችሁት እናንተ ናችሁ። ታይም አፍተር ታይም፣ ለኢትዮጵያም ህዝብ፣ ለትግራይም ህዝብ በጣም ችግር የሆነ መንግስት የፈጠራችሁት እናንተ ናችሁ። ይሄ የትግራይ ልሂቃን ተዉ ብሎ መናገር መቻል አለበት። የፈለጋችሁትን ኢሜጂ አሁን ማድረግ ትችላላችሁ፣ ግን እናንተን ህዝቡም ሰፈር አድርጓል። ይሄ ነገ ኤርትራ እንገባለን ተነጎዲያ አማራን ይዘን የፈለግነው እናገኛለን የሚለው ፊክሽን ለፐብሊክ ሪሌሽንስ ውጪ ሌላ ምንም ክብደት የለውም። መልካም ዶክተር በርሄ፣ እኔ አንድ ነጥብ ማለት የምፈልገው አቶ ዮሐንስ ቅድም ያነሳው መሬት ላይ ያሉት እዛው የአገሩ ሰዎች እነሱ መጠየቅ አለባቸው የሚለው አንደኛ፣ ህጉ እንደዛ አይደለም የሚሰራው ስምምነቱም እንደሱ አይደለም የሚለው በስምምነቱ ላይ የሰፈረው ምንድን ነው? የአልጀር ስምምነት ማለት ነው ድንበሩ በአንዳንድ ታሪካዊ ቦታዎች ለምሳሌ መቃብር እንበለ ወይ ቤተክርስቲያን ወይ እንደዚህ አቋርጦ በሚሄድበት ጊዜ አንዱ የሚመለከተው አካል ለሌላው ወይ ለኮሚሽኑ ይህን ጥያቄ ያቀርብና እስከ ተወሰነ ሜትር ድረስ ረጅም አይደለም፣ ያንን ቦታ እንዳይቆረጥ ማለፍ ይቻላል። ኢናበወድ ዞሮ እንዲሄድ ማድረግ ይቻላል። መስመሩን ለማስመር በሚዘጋጅበት ወይም በሚሄዱበት ጊዜ ግን ይሄ ኢንፕሪንሲፕል የዛ አካባቢ ሰዎች እነሱ ተሰብስበው ነው ወዴት መሄድ መሆን ትፈልጋላችሁ? ተብለው መጠየቅ አለባቸው። እንዲህ ነው የሚባለው፣ በሱ አይደለም የሚሰራው። ኢንተርናሽናል ህግ፣ ስምምነቱም ሁለቱ ሀገሮች የተፈራረሙበት እንደሱ አይደለም የሚለው። ይሄ የተባለው አንዳንድ ታሪካዊ አካባቢዎችን ላለመቁረጥና ላለማበላሸት የሚደረግ እርምጃ ግን፣ ድንበሩን ከማስመር ጋር አብሮ የሚሄድ ነገርና በፕሮቪዥን ውስጥ የነበረ ነገር ነው። ይሄ ሊሆን ያልቻለበት ምክንያት ምንድን ነው? በዛን ጊዜ መንግስት ሊኖሩ የነበሩት የህወሀት ሰዎች ይሄ ነገር እንዲደረግ ስላልፈለጉ። ምክንያቱም ኤርትራ አላማው በጣም የታወቀ ነው። ኤርትራ የቀጥታ ጦርነት ባይሆንም ይሄ ቀዝቃዛ አይነት ጦርነት ወይ ደግሞ ኖ ወር ኖ ፒስ የሚሉት አይነት ሆኖ ልጆቿ ወጣቶቹ ከውትድርና እንዳይሰናበቱ ለማድረግ ከዛ በኋላ በብስጭት እና በተፈላ ለያየ ምክንያት ደግሞ ስደትና እንትን እንዲያመሩ ማድረግ፣ ኢኮኖሚዋ እንዲቆረቁዝ ማድረግ መጨረሻ ላይ ደግሞ ኦፍኮርስ ያላቸውን ሀይል ተጠቅመው የአሜሪካን ነው ትልቁ ቦስ በአሜሪካ ተጠቅመው የኢንተርናሽናል አይዞሌሽን በዩናይትድ ኔሽንስ በአፍሪካ ድርጅት በሁሉም ኤርትራ እንደ ፓራያ ስቴት እንትን አድርገው አይዞሌት አዝገው ኤርትራን ማጥቃት እና መጨረሻ ላይ ኤርትራ ተዳክማ እንድትንኮታኮት እንድትወድቅና የኤርትራ ሃይላንድ ኤሪያ ወስደው ቀይ ባህር እንዲይዙና ያኔ ታላቋ ትግራይ ለማወጅ የተዘጋጀ ነገር ነው ስ ፓርት ኦፍ የሆነ ስትራቴጂ ዝም ብሎ የሆነ ነገር አይደለም በቀላሉ የሚታይ ነገር አይደለም አሁንም ተመልሰው ወደዛ የሚሄዱ ከሆነ እንግዲህ እናየዋለን መልካም ትንሽ ትንሽ ልበል እዛ ላይ ያሉላ እድል ሰጥቶታለሁ አቶ ዮሐንስ በቅድሚያ ግን ለዶክተር በርኤም አቅርበው ተከታይ ጥያቄ አለኝ ዶክተር በርሄ አሁንም በሰጡት ምላሽ ላይ የዓለም አቀፍ ተጽዕኖን የተመለከተ ነገር አንስተዋል። ቀደም ሲልም የዩናይት ስቴትስን የውጭ ጉዳይ ሚኒስትር ብሊንከንን አስተያየት ሲጠቅሱ ተቀባይነት እንደሌለው የእነሱን ተጽዕኖ አላግባብነት ተናግረዋል። የእርሱን አስተያየት የሚስማማ የሚመስል ጠቅላይ ሚኒስትሩም የውጭ ጣልቃ ገብነትን የተመለከተ ለሁኔታዎች አለመመቻቸት አስተዋጽኦ ያደርጋል ያሉትን ዓለም አቀፍ ማህበረሰብና ዓለም አቀፍ መገናኛ ብዙሃንን የከሰሱበትን ድምጽ ስላሰማሁት እና ተከታይ ጥያቄ አነሳለሁ። ባለፉት ጊዜዎች በጣም ብዙ ስራዎች ሰርተዋል። እዛ አካባቢ ምንም አይነት የሚዲያ ጩኸት አላየንም። ሰሞኑን ምን ቀን ዓለም አቀፍ ሚዲያው እያስተጋባ ያለበት መንገድ በጣም ያስገርማል። ኢትዮጵያውያን መንቃት እንዳለብን ያመላክታል። እንደዛ አይነት አፍ የሚያስከድን ምርጫ አካሂደ መዘገብ የተቸገረው ሚዲያ ከየት መጥቶ ነው እንደዚህ ድግስ ያሞቀው ብለን ማሰብ ይጠይቃል። ዋናው ጉዳይ ግን እኛ በተቀድረልን ቦያ ያንሄድን። ዶክተር በርሄ የጠቅላይ ሚኒስትር አስተያየት እንደተከታተሉት ለሀገሪቱ ፓርላማ በሰጡት ማብራሪያ ዓለም አቀፉ መገናኛ ብዙሃን ላይ ያላቸውን ጥርጣሬ፣ ሆን ተብሎ የሚደረግ ተጽዕኖ መኖሩን ይገልጻሉ። በሌላ አስተያየታቸውም እንዲሁ የውጭ ጣልቃ ገብነትን ያነሳሉ። እርሶም ብለውታልና በሌሎችም በርካታ ቦታዎች ይሰማል። ለምንድን ነው የውጭው ተጽዕኖ እናንተ እንደምትሉት ወደ አንድ ሊያጋድል የቻለው? ምንድን ነው ፍላጎታቸው? በዚህ እየተነሱ ያሉ የመገናኛ ብዙሀኑን ጨምሮ ለምን ሚዛን ያጣ ነገር ሊያቀርቡ ይቻሉ? ምንድን ነው ምክንያቱ? እንደዛ ሊያስብሉ የሚያስችለው ምን ያገኛሉ? ከዚህ የዓለም ኢኮኖሚ ወይ የአፍሪካ ኢኮኖሚ አካባቢው ኢኮኖሚ መቆጣጠር እሱ ነው። አንድ ታሪክ ተመልሰን ብናየው ኢራን ብናይ ለምሳሌ የኢራን መሪ የነበረው በ1952 ነው አምሳ አራት የብሪች ፔትሮሊየም ነው የሼል እንትን የነበረውን ናሽናላይ ሲያደርግ ሻህ አመጡና ሪፕሌስ አደረጉት። ሉሙምባ አይተነዋል ኮንጎ ውስጥ የዩኒየን ሚኒር የነበረ ካምፓኒ ነው የቤልጃን ካምፓኒ መውረድ ሲጀምር፣ እሱንም እንደ ውሻ በቃ አስቀጥጦ ነው ያስገደሉት። የትም ሀገር፣ የትም በዓለም በሙሉ የሚደረገው ይሄ ነው። አፍሪቃ እኮ ለስሙ ነው ነጻ የሚባለው እንጂ የፈረንሳይ ኮሎኒ የነበረው አሁንም የፈረንሳይ የኢኮኖሚ ኮሎኒ ነው። የእንግሊዞቹም እንደዚሁ ነው። ሌሎቹም ኮሎናሊዝ ያልሆኑት እሱም ባላቸው ሌሎች ሀገሮች የተጫወቱባቸው ነው ያሉት። እና አፍሪካ ራሱን ችሎ መሄድ እንዳይችል ያለው ሚኔራል ሀብት አውሮፓና የአሜሪካ የምዕራቦች ኢኮኖሚ እንዲዳብር ለማድረግ እንዲቻል ህዝቡ መጨቆን አለበት እና ትልቁ አላማው ያው ነው፣ ኢኮኖሚውን መበዝበዝ ነው። ዶክተር በርሄ ከእርሶ ድርቅ አላረግኝም ባጭሩ የሚመለስ ከታይ ጥያቄ ለአንሳ እነኚህ ክሶች ከጉዳዩ ወይንም ለህዝቡ ከሚጠቅመው ይልቅ የራሳቸው የሆኑ ምክንያቶች እንዳሏቸው ምሳሌ በማቅረብ ተከራክረዋል። ነገር ግን ከሚቀርቡት ክሶች ምክንያታዊ ሆነው ሊታዩ የሚችሉ የሉም ወይ? አላማቸው እንግዲህ ከመጀመሪያውም ትክክል ስላልሆነ ለህዝቡ ወይም ለሀገሩ ጠቀሜታ ተብሎ የሚደረግ ስላልሆነ ጥሩ የሆነ ወቀሳ ወይም ምክር ሳንክሽን እያመጡ ምን ያሉ አገሮችን ለመጉዳት ለማቆርቆር ስለሆነ የሚሄዱት ተቀባይነት የለውም። ክሬዲብሊቲ የላቸውም። እነዚህ በጣም መጥፎ የሆኑት በሞስት ኖቶሪየስ የሆኑት ዲክቴተሮች በዓለም በእነሱ ተደግፈው በእነሱ እንክብካቤ እና ፕሮቴክሽን ይሄዳሉ። ሌሎች ደግሞ ምንም አይነት ሊበራል ቢሆኑም የእነሱ ጥቅም ወይ የኢኮኖሚ ጥቅም የማያስከብሩ እስከሆነ ድረስ ይጠፋሉ እና ይሄ በግልጽ የሚታይ ነገር እኮ ነው። መልካም ወደ አቶ ዮሐንስ መሄድ አለብኝ ግን ይሄ ጥያቄ አግባብ የሚሆነው ዶክተር ዮናስ ለእርሶ ነው። የኢትዮጵያን መንግስት ፍላጎት ወይም ጥቅም የሚመለከቱ ጥያቄዎች ላይ ቀደም ብሎ ጠቅላይ ሚኒስትር አብይ እንደሰሟቸው መገናኛ ብዙሀኑን የውጭ ኃይሎች ያሏቸውን ስም ያልጠቀሷቸውንም ጨምሮ ሆን ተብሎ የሚደረግ የተቀነባበረ ተጽዕኖ እንዳለ ተናግረዋል። በሁለቱ ወይም በሶስት ወገኖች ለሚደረገው ለዚህ ግጭት ምክንያት የሚጠቀሱ አንዳንድ ሀገሮችን ከሌላ ምክንያት ጋር አያይዘው ማቅረብ ይቻል ይሆናል። የተነሱ ስላሉ ከዚያ ውጭ ግን ተጽዕኖ የሚያደርጉት ለምንድን ነው? ከሁሉም በላይ ደግሞ የዓለም መገናኛ ብዙሀን በኢትዮጵያ ላይ፣ በኤርትራ ላይ ተጽዕኖ የሚያደርግ የተዛባ መረጃ ማቅረብ ለምን ፈለጉ? እንደ ጠቅላይ ሚኒስትር አብይ አስተያየት አቶ ዮሐንስ በአጭሩ የሚመልሱት ጥያቄ ላስከትል ዶክተር ብርሄን እና ዶክተር ዮናስን ጠይቄያለሁ የህወሓት ኃይሎችስ የሚጠየቁባቸው በዚህ በግጭቱ ሂደትም ሆነ ከዚያ በፊት በነበረው ኃላፊነት የሚወስድበት ጉዳይ የለም ወይ ሌሎቹ ኃላፊነት መውሰድ እንዳለባቸው ገልጸዋል በእርሶስ በኩል የሚቀበሉት የህወሓት ኃይሎች ሊጠየቁ ይገባል የሚሉት ነገር አለው አድማጮች ክርክሩ አልተቋጨም። ቀሪውን በመጪው ፕሮግራማችን እናቀርባለን። ሙሉውን ክርክራቸውንም በድረ ገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን የክርክሩን ተሳታፊዎች እንግዶችን ዶክተር ዮናስ ብሩን ዶክተር በርሄ ሀብተ ጊዮርጊስንና አቶ ዮሐንስ አብርሃን ለተሳትፏቸው አመሰግናለሁ። ጊዜ ልስጥልኝ።